እንደ አውሮፓውያን አቆጣጠር 2016ን የአፍሪካ የሰብአዊ መብት አመት ብለው የሰየሙት የአህጉሪቱ መሪዎች የአዲስ አበባውን ስብሰባ የሚጀምሩት በዚሁ መንፈስ ነው። የፖለቲካ ጉዳዮች ኮሚሽነሯ ዶክተር አይሻ አብዱላሂ ትናንት የሰጡት መግለጫም በዚሁ ርዕስ ላይ ያተኮረ ነው። የመሪዎቹን ውሳኔ ተንተርሰው በተለይ በሴቶች መብት ላይ ያተኮሩት ኮሚሽነሯ ከሰብአዊ መብት አንጻር ለተነሱ ሰፋ ያሉ ጥያቄዎች ምላሽ ሰጥተዋል። አባል ሀገራት ለህብረቱ አሰራሮችና ውሳኔዎች ተገዢ ለመሆናቸውን እየተመለከተው አንዱ ነው። ሁኔታውንም በአሩሻ ከሚገ የሚገኘው የአፍሪካ የሰብአዊና የህዝቦች መብቶች ፍርድ ቤት ጋር አያይዘው ነው ያብራሩት። በአህጉሪቱ የሚፈጸሙ የሰብአዊ መብት ጥሰቶች በዓለም አቀፉ ፍርድ ቤት መታየታቸውን ስለሚቃወም ነው ህብረቱ ይህንን ፍርድ ቤት በአሩሻ ያቋቋመው። አብዛኛዎቹ የህብረቱ አባላት ግን ለዚህ ተገዥ እንዳልሆኑ ኮሚሽነሩ አምነዋል። ሪ የአፍሪቃን የሰብዓዊ መብት ፍርድ ቤት ብንወስድ በአሁኑ ወቅት 34 ወይም 36 አገሮች አጽድቀውታል። ነገር ግን ከእነዚህ አገሮች ውስጥ ሰባቱ ብቻ ናቸው ያንን የአገራቸው መመሪያ አድርገው የተቀበሉት ወይም ያወጁት። ይህ ምን ማለት ነው? ከአፍሪቃ ህብረት አባል አገሮች በሰባቱ ያሉት ዜጎች ብቻ ናቸው አሩሻ ባለው የአፍሪካ የሰብዓዊና የሕዝቦች መብት ፍርድ ቤት ሊጠቀሙ የሚችሉት። ሁ2016 በተለይ በሴቶች ላይ ያተኮረ የአፍሪካ የሰብአዊ መብት አመት የተሰኘው የአዲስ አበባው ጉባኤ መሪ መፈክር ግን ሁሉንም የትኩረት ነጥቦች አያመለክትም። የአህጉሪቱ የጸጥታ ጉዳዮችም የመሪዎቹ አብይ መወያ እንደሚሆኑ ታውቋል። በአንዳንድ ሀገራት ያሉ ግጭቶችና የጸጥታ ችግሮች አለመፈታት የአህጉራዊውን ተቋም ውሳኔዎች ካለማክበር ጋር ጭምር የተያያዙ መሆናቸውን ኮሚሽነር አይሻ ያምናሉ። አባል ሀገሮች የአፍሪቃ ህብረትን የሰላምና የጸጥታ ውሳኔዎች የማያከብሩባቸው ሁኔታዎች አሉ። እኛ የሰዎች ህብረት ነን። እኛ ሁልጊዜም አባል ሀገሮች የአፍሪቃ ህብረትን ውሳኔዎች እንዲያከብሩ እናበረታታለን። በአህጉሪቱ ከፍተኛ አካል የሆነውን የዚህን ህብረት ውሳኔዎች ይህ ተቋም ባለፉት ሀምሳ ዓመታት በሚገባ አገልግሏል። ኳሜ ንክሩማን የመሳሰሉ መስራች አባቶች ከቅኝ አገዛዝ ነጻ ስለሆነችና የተባበረች አፍሪካ አልመዋል። አሁን እኛ የ2063 አጀንዳ የተባለውን እቅድ ለማሳካት እየሰራን ነው። ያንን ያለ ህብረት ማድረግ እንደማንችል እውነት ነው። የጋራ የሆኑ እሴቶቻችንን ከማክበር ውጪ መስራት ስለማንችል እኛም አባል አገሮች እሴቶቻችንን፣ መመሪያዎቻችንን እንዲያከብሩ እናበረታታለን። የወቅቱ የአፍሪካ ሕብረት ሊቀመንበር የሆኑትን የዚምባብዌውን ፕሬዚዳንት ሮበርት ሙጋቤን ጨምሮ የተለያዩ ሀገራት መሪዎች አዲስ አበባ ገብተዋል። በጉባኤው ላይ የሚሳተፈው የዩናይትድ ስቴትስ የልኡካን ቡድን በዓለም አቀፉ የልማት ተራድኦ ድርጅት አስተዳዳሪ ጌል ስሚዝ የሚመራ መሆኑን የሀገሪቱ የውጭ ጉዳይ ሚኒስቴር አስታውቋል። በሚኒስቴሩ የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ፣ የዲሞክራሲ የሰብአዊ መብትና የሰራተኛ ጉዳይ ረዳት ሚኒስትር ቶም ማሊኖስኪ፣ በብሔራዊ የጸጥታ ምክር ቤት የአፍሪካ ጉዳይ ከፍተኛ ዳይሬክተር ካቲ በርን፣ የዩኤስኢአይዲ የአፍሪካ ረዳት አስተዳዳሪ ሊንዳ ኤቲም፣ እንደዚሁም የዩናይትድ ስቴትስ የሱዳንና የደቡብ ሱዳን ልዩ መልእክተኛ ዶናልድ ቡዝ የሉካም ቡድኑ አባላት መሆናቸው ተጠቅሷል። በዓመት ሁለት ጊዜ ከሚጠራው የአፍሪካ ህብረት የመሪዎች ጉባኤ አንደኛው ሁልጊዜም በአዲስ አበባ የሚካሄድ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።